እግዚአብሔር አምላካችን ይመስገን። አሁን ያዕቆብ መልእክትን ነው በተከታታይ እያየን ያለ ነው። በጣም አስደናቂ መልእክት ነው። ያዕቆብ ባለፈው እንደተናገርኩት የጌታ የኢየሱስ ክርስቶስ ግማሽ ወንድም እና ደግሞ የኢየሩሳሌም ቤተ ክርስቲያን ከጴጥሮስ ቀጥሎ የዋና ፓስተር የነበረ ሰው ነው በጣም ጌታን የሚያውቅ በጸሎት የጸና በስነ ምግባሩ የተመሰከረለት ነው። እና ባለፈው ስለ ፈተና ቀጥሎ ደግሞ ስለ ጥበብ የተናገረውን ነገር አይተናል። ዛሬ ደግሞ ስለ ትምክት ወይም መመኪያ ምን መሆን እንዳለበት የተናገረው ሀሳብ ላይ ነው የምንመጣው እና በተለይ ቁጥር ዘጠኝ እስከ 11 ያለውን ነው የምንመለከተው። እንደዚህ ነው ያለው የተዋረደው ወንድም ግን በከፍታው ባለጠጋም በውርደቱ ይመካ፣ እንደ ሳር አበባ ያልፋልና ፀሐይ ከትኩሳት ጋር ይወጣልና ሳርንም ያጠወልጋልና አበባውም ይረግፋል፣ የመልኩም ውበት ይጠፋልና እንዲሁ ደግሞ ባለጠጋው በመንገዱ ይዝላል፣ ብሎ ስለ ባለጠግነትና ስለ ድህነት የድሃዎችና ባለጠጋዎች ሊመኩበት የሚገባው ነገር ምን እንደሆነ ሲያሳይ ነው የምናየው። አንድ ነገር እንድናስብ ፈልጋለሁ። ድህነትና ብልጥግና ሰዎች ከሚፈተኑባቸው ነገሮች አንዱ ነገር ናቸው። ሰዎች የሚፈተኑባቸው ብዙ ነገሮች አሉ። በስደት ይፈተናሉ፣ ጥበብ ባለመኖራቸው ይፈተናሉ፣ ትግስት በማጣት ይፈተናሉ። ባለፉት ያየናቸው ነገሮች ሁሉ በፈተና ውስጥ አሉበት። ግን እዚህ ጋር ባለጠግነት ራሱን የቻለ ፈተና እንደሆነ ድህነትም ራሱን የቻለ ፈተና እንደሆነ እና እንዴት አድርገን እነዚህ ሁለት ፈተናዎች ልናሸንፋቸው ወይም በድል አድራጊነት ልንወጣቸው እንደምንችል የሚያሳይ ክፍል ነው እና ይህንን መረዳት በጣም በጣም ጠቃሚ ነው። እኔ እንደዚህ ብዬ ልጀምረው እፈልጋለሁ። ምናልባት እግዚአብሔር በዚህ ምድር ላይ ስንኖር በመጽሐፍ ቅዱሳዊ ክርስትና ብልጥግናን አይነቅፍም። ብልጥግና በአግባቡ እንዲያዝ ግን ይመክራል። ምናልባት እግዚአብሔር ባለጠጋዎች በጣም ኤክስትሪም ባለጠጋዎች የሚያደርገን ሰዎች ብንኖር በዚህ መካከል ይህንን ቃል ማሰብና መገንዘብ በህይወታችን በጣም በጣም ጠቃሚ ነው። ስለዚህ በመጀመሪያ የምመጣበት ሀሳቤ ምን የሚል ነው? የሰዎች ፈተና፣ የሰዎች ህይወት የሚመካበት ነገር ምን መሆን እንዳለበት በመጥቀስ ነው። ቁጥር ዘጠኝና አስርን እንደገና እንድትመለከቱ ትፈልጋለሁ። የተዋረደው ወንድም ግን በከፍታው ባለጠጋው በውርደቱ ይመካ። የሰዎች ፈተና ከየት ከየት እንደሚመጡ ሁለቱን አይነት ፈተናዎች በዝርዝር እናያለን። በአለም ውስጥ ሁለት አይነት ሰዎች አሉ። ያው ይሄንን በደንብ እናቃለን። አማኞች አሉ፣ ደግሞም የማያምኑ ሰዎች አሉ። ሀብታሞች አሉ፣ ድሃዎች አሉ። በተለይ የምድራዊ ነገርን በማግኘት በኩል ሀብታሞችና ድሃዎች አሉ። በቤተ ክርስቲያንም ውስጥ እንደዚሁ አሉ። ሀብታሞች አሉ፣ ድሃዎች አሉ። በእርግጥ በመጀመሪያዋ ቤተ ክርስቲያን ይሄ መልእክት ይጻፍ በነበረበት ጊዜ ብዙዎች በስደት ስለነበሩ ብዙ ሀብታሞች አልነበሩም። ብዙዎች ቤታቸው ተዘርፏል። ቤታቸው ተወርሷል። ክርስትና እንደዛ ነው ያለፈው እና ብዙዎች በጣም አሰቃቂ ስደት ደርሶባቸዋል። ይሄ ፈተና ያስፈለገው ፈተና ነው የተባለው ከዚህ የተነሳ ነው እና ጥቂት ሀብታሞች ነበሩ፣ ነጋዴዎች፣ ወይም ደግሞ በተለያየ መንገድ በውርስ ሀብት ያገኙ ሰዎች ነበሩ እና በቤተክርስቲያንም ሁለት አይነት ሰዎች ነበሩ። አሁን በቤተክርስቲያን ክርስቲያን ላሉ ሰዎች ነው ሐዋርያው ይህንን ነገር የሚናገረው። እና ከነዚህ ከሁለቱ አይነት ሰዎች አንዱ የመጀመሪያው የተዋረደው ሰው ነው እንደምታዩት፣ ቁጥር ዘጠኝ የተዋረደው ወንድም በከፍታው ባለጠጋ በውርደቱ ይመካ ብሎ ነው የሚጀምረው። እና ይሄ የተዋረደው ወንድም የተባለው ምን አይነት ወንድም ነው የሚለውን ስንመለከት የግሪኩ ቃል እንደዚህ ነው የሚለው ከፍ ካለ ሁኔታ ላይ በተቃራኒ መንገድ ያለ ሰው ነው የተዋረደው ሰው። በተለይ በሕይወቱ ወይም በሰዎች ዘንድ ጠቃሚ ተብሎ አቶ አቶ የማይባል ያልተባለ ሰው በጣም ትሁት የሆነ ሰው፣ ምናልባት ሐዘን ያደቀቀው ሰው ወይም ብቸኝነትም፣ የተለያየ ነገር ብቻ ልቡን ነክቶት አንገቱን ያቀረቀረ አይነት ሰው እንደሆነ ይገለጣል። በተለይ እዚህ ጋ ግን ማቴሪያል ወይም ደግሞ ገንዘብ እንደሚፈልገው የሌለው አይነት ሰው እንደሆነ ነው የሚነገረው እና እንደዚህ አይነት ሰው አለ። በቤተ ክርስቲያን የተዋረደው ሰው ተብሎ የተጠቀሰው ሰው ድሮ ነበረ፣ አሁንም አለ። በየትኛውም በየትኛውም የዓለም ክፍል ውስጥ እንደዚህ አይነት ሰዎች አሉ። ታዲያ ይሄ ሰውዬ በምን አይነት መንገድ ነው ከድህነቱ ባሻገር ምን ምን ነገሮች ይፈትኑታል የሚለውን ነገር መመልከት ጥሩ ነው። ምክንያቱም አውዱ ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ከሚለው ነው እየተያያዘ የመጣው እና እዚህ ላይ ያለው ሰው ድህነቱ ይፈትነዋል። ኑሮ ራሱ ከእጅ ወዳፍ በመሆኑ እና ኑሮውን ለማሸነፍ በጣም ረጃጅም ሰዓት እና ደግሞ ጉልበቱን የሚጨርስ ስራ በመስራቱ እና በሰዎች ዘንድ ባለጠጋ ባለመሆኑ ሀብታም ባለመሆኑ በጎሪጥ መታየቱ እንደ ትንሽ ሰው እንደማይጠቅም ሰው መታየቱ እነዚህ እነዚህ ሁሉ ነገሮች ይህንን የተዋረደ ሰው የተባለውን ድሃ ሰው የሚፈትኑት ፈተናዎች ናቸው። ሌሎችም ፈተናዎች አሉ። አይምሮ እውቀት ለማግኘት እየቻለ እና እንደ ሌሎች ሰዎች ስልጣን ላይ ከፍ ያለ ቦታ ላይ መቀመጥ እየፈለገ ግን ካለው ሁኔታ የተነሳ ያልቻለ ሰው በእኔ እድል አላገኘውም ወይም እንዲህና እንደዛ አልሆነልኝም በማለት የሚፈተን ሰው ነው። ይሄ ይሄ ሰው እንደዚህ አይነቱን ሰው ነው ያዕቆብ እየተናገረ ያለው። በሌላም መልኩ ለመስጠት ይፈልጋል ለሰዎች ሰዎች ሲቸገሩ ከኪሱ ወጣ አድርጎ ይሄውል ለችግርህ መወጣጫ ይሁንህ ማለት ይፈልጋል፣ ግን አይችልም ስለ እነዚህ እነዚህ ሁሉ ነገሮች እንደ ልቡ አለመሆኑ እንደ ሌሎች ሰዎች ከዚህ የተነሳ በባህሪውም ነጭ ናጫ፣ ተስፋ መቁረጥ፣ እኔ ለምን እንደነሱ አልሆንኩም ወደ ማለት ዝንባሌ፣ ምሬት ውስጥ ሊገባ የሚችል አይነት ሰው ነው። ይሄንን ሰው ነው እዚ ጋ ሐዋርያው የተዋረደው ወንድም ብሎ የሚናገረው በኋላ ይሄ ሰውዬ እንዴት ይህንን በውርደት ውስጥ ማለት በድህነት ውስጥ ያለውን ፈተና እንዴት ማሸነፍ እንደሚችል በኋላ በሁለተኛ ደረጃ መጣበታሉ ግን ስለ ሀብታሙም ወንድም ልንገራቸው። አሁን እዚህ ጋ ቴክስቱን ስታዩው፣ ክፍሉን ስታዩው የተዋረደው ወንድም ግን በከፍታው ብሎ ባለጠጋው በውርደቱ ይመካ ብሎ ይሄ በኋላ እናገረዋለሁ። ወንድምና ባለጠጋ ወንድምና ይመካ የሚለው ቃል ለሁለቱም ለባለጠጋውም ለድሃውም አብረው የሚውሉ ቃሎች ናቸው። ስለዚህ ባለጠጋውም ወንድም ነው ክርስቲያን ነው ማለት በቤተ ክርስቲያን ውስጥ ያለ ሰው ነው። ይሄ እንግዲህ ባለፈው ስናገር ወንድሞች ሆይ የሚለውን በግሪክ ቋንቋ የጀነሪክ ቃል ነው። ይሄ ማለት ወንድንም ሴትንም የሚያጠቃልል ነው። ስለዚህ ይሄ ባለጠጋውም ወንድም ድሃውም ወንድም ክርስቲያኖች ናቸው። ሁለቱም ሴቶችም ወንዶችም ሊሆኑ ይችላሉ። ባለጠጋው ወንድም ምን ምን ነገሮች ሊፈትኑት ይችላሉ? አሁን ስለ ፈተና ስንነጋገር ባለጠጋው የራሱ ፈተናዎች አሉበት። ምናልባት ምናልባት በዓለም ሁሉ ውስጥ የባለጠጎች ፈተና ከድሃዎች ፈተና በጣም የረቀቀ የመጠቀ የመጠቀና መጥፎም ነው ተብሎ ይታወቃል። እውነት ነው ደግሞ የባለጠጋ አይምሮ ብዙ ጊዜ ወደ እግዚአብሔር ቃል ወደ እግዚአብሔር ነገር ወደ መንፈሳዊ ነገር ከማዘንበል ይልቅ በምድራዊ ነገር ላይ የተዋጠ ነው። ምድራዊ ምድራዊ ነገር። የባለጠጋ ሀሳብ ብዙ ጊዜ የሚፈተነው በመበላለጥ ላይ የተመሰረተ ኑሮ ለመኖርም ስለሚያስብ ነው። ከሌላው የበለጠ ለማግኘት ከሌላው የበለጠ ሀብታም ለመሆን እና ብልጥግናው ራሱ በባርነት ውስጥ ያስገባዋል። ለዚህ ነው ቅድም ምናልባት እግዚአብሔር በጣም የናጠጡ ሀብታሞች ቢያደርጋችሁ ወደፊት ሁሉ ነገር ያላችሁ ቢያደርጋችሁ ይሄንን ዛሬ የምትሰሙትን ነገር አይምሯችሁ ውስጥ ማስቀመጥ አለባችሁ። በጣም በጣም ጠቃሚ ነው። በብልጥግና ራሱን የቻለ ፈታኝ ነገር ነው። ጌታችን ኢየሱስ ክርስቶስ አንድ ሰው በማቴዎስ 22 ላይ በማርቆስ 13 ላይ በሉቃስም ወንጌል ላይ በሶስቱም ወንጌሎች ላይ የተጻፈ አንድ ሀብታም ሰው መጥቶ አንድ ጥያቄ ጠየቀው እና ጌታ ሆይ መንግሥተ ሰማይ እንድ ወርስ ምን ማድረግ ይገባኛል? ብሎ ጠየቀው። ጌታ ኢየሱስም ያለህን ሁሉ ሸጠህ ያለህን ሁሉ ሽጥና ለድሆች ስጥና መጥተህ ተከተለኝ አለ። ይሄ በጣም ከባድ ፈተና ነው ያለን ሁሉ ሽጥና ለድሆች ስጥና መተተከተለኝ ሰውየው ወዲያውኑ ምን አደረገ ጌታ ኢየሱስ ክርስቶስ ያለውን ነገር ሊቀበል ስላልቻለ እያዘነ ከዛ ጌታ ኢየሱስ ካለበት ቦታ ሄደ ይላል ከዛ ጌታ ኢየሱስ ክርስቶስ ያንን ሁኔታ ኮመንት አደረገበት አስተያየት ሰጠበት ለባለጠጋ ወደ መንግሥተ ሰማይ ከመግባት ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል አለ። እና በጣም ከባድ ነው ለባለጠጋ መንፈሳዊ ነገር ተቀብሎ በመንፈሳዊ ነገር ለመኖር መወሰን። ግመል በመርፌ ቀዳዳ ለማለፍ እንዴት ከባድ እንደሆነ ፈጽሞ ማይቻል ነገር እንደሆነ መገመት ትችላላችሁ። ስለዚህ የባለ ጸጋ አይምሮ በብዙ ነገር ይፈተናል። ከዚህ የተነሳ መንፈሳዊ ህይወቱ ሲቀዘቅዝ ታያላችሁ። የጸሎት ጊዜ ኖ ይህን ስሰራ ያን ስሰራ ይህን ጨርሼ ያን ጨርሼ ሲል የጸሎት ጊዜ እንኳን የለውም። ባለጸጋ እከሌን አናግሬ እከሌን በዚህ ጉዳይ እንዲህ ብዬ እንዲህ ብዬ ሲል የማንበቢያ ጊዜ አይኖሩም። መንፈሳዊ ህይወቱ እየመነመነ እየቀጨጨ የሚሄድ ሰው ነው። ለዚህ ነው ጌታ ኢየሱስ አሁንም እዚህ ጋር ማቴዎስ ወንጌል ምዕራፍ 13 ላይ ዘሪ ሊዘራ ወጣ ብሎ በተናገረው ምሳሌ ውስጥ ሲናገር ዘሪው ሊዘራ የወጣው ዘር አንዳንዱ በመንገድ ዳር ወደቀ አለና፣ አንዳንዱ በጭንጫ ድንጋይ ላይ ወደቀ፣ አንዳንዱ በቁጥቋጦ ውስጥ ወደቀ፣ አንዳንዱ በመልካም መሬት ላይ ወደቀ ብሎ አራት አይነት የጌታ የኢየሱስ ክርስቶስ ቃል ተቀባዮች እነዚህ አራት የተለያዩ አይነቶች ናቸው። ዘሩ የእግዚአብሔር ቃል ነው፣ ግን ሰሚዎች ናቸው። ከሰሚዎች አንዱ በቁጥቋጦ ውስጥ ቃሉን የተቀበለው ሰው ነው እና ዘሩ ልክ እዛ ውስጥ በቀለ። ቁጥቋጦ ግን ምናደረገው አለ? አነቀው። ይሄ በሀብታሙ ሰው ህይወት ውስጥ የተዘራውን ቃል የሚያሳይ ነው። ሀብታምነት አልተነቀፈም መጽሐፍ ቅዱስ ላይ አልተወገዘም። መጽሐፍ ቅዱስ ላይ ግን በጣም ከፍተኛ ፈተና እንደሆነ ልናውቅ ያስፈልጋል። ስለዚህ እነዚህን ነገሮች ይሄ ያዕቆብ ከተናገረ በኋላ አሁን በሁለተኛ ደረጃ እንድናይ የሚያስፈልገው እነዚህ ሁለት ፈተናዎች አሉ። ሀብታሞች ይፈተናሉ፣ ሰዎች ናቸው ይፈተናሉ፣ በንብረታቸው በሀብታቸው ይፈተናሉ ከእግዚአብሔር በላይ ለማስበለጥ ሀብታቸውን በማሰብ ጣዖት ለማድረግ በማሰብ ይፈተናሉ። ድሃዎች ደግሞ በድህነታቸው ይፈተናሉ። ግን እንዴት ነው ሁለቱም ይህንን ፈተና ሊያሸንፉ የሚችሉት? የሚቀጥለው ነጥቤ ይህንን ያሳያቸዋል። ስለዚህ የናጠጠ ባለጠጋ ልትሆኑ በምትችሉበት ጊዜ ይህን ቃል ማስታወስ አለባቸው። እንዴት ነው ልታሸንፉ የምትችሉት? ምናልባት ድሃዎችም እንኳን ብትሆኑ በድህነት ውስጥ እንዴት ነው እግዚአብሔርን አምኜ አሸንፌ የድህነት ፈተናን አልፌ የሚሄደው የሚለውን ነገር እንድታዩ ይረዳል። ሁለተኛው የድሃው ወንድም መመኪያ በሚል ርዕስ ያስቀመጥኩት ነው። ይህንን እንመለከታለን። አሁን ጌታ ኢየሱስ ክርስቶስ በዚህ በያዕቆብ መልእክት ውስጥ እንድናውቅ የሚፈልገው ነገር ቁጥር ዘጠኝ ላይ የተዋረደ ወንድም ግን በከፍታው ይመካ ነው የሚለው። የተዋረደው ወንድም በከፍታው ይመካ። ስለዚህ የደሃ ወንድም መመኪያ ከፍ የሚል መሆኑን በማሰብ ነው። ሁለት ነገሮች እዚህ ጋር መናገር እፈልጋለሁ። የመጀመሪያው ነገር ይመካ የሚለውን ቃል እራሱን ቃሉን ማወቅ በጣም ጠቃሚ ነው። ከአውዱ ጋር አብሮ የሚሄድ ነው። በአወንታዊ ስሜቱ ይሄ ይመካ የሚለው ቃል አንድ ሰው ባለበት ሁኔታ ውስጥ መደሰት እንዳለበት የሚያሳይ ነው የእንግሊዝኛውን ብታነቡት ይሄ ድሃው ሰውዬ ሌት ሂም ሪጆይስ ነው የሚለው ሪጆይስ ያድርግ ነው የሚለው ደስ ይበለው ነው የሚለው የአማርኛው ይመካ ብሎ ነው የተረጎመው በእርግጥ በሌሎች ትርጉሞች ላይ ግሎሪ ያድርግም ብሎ ነው የሚተረጉመው እና ማለት ይመካ ደስ ይበለው ይመካ የሚለው ቃል ጥሩ ትርጉም ነው፣ አሁን ለምንይዘው ለያዝነውም ርዕስ። ስለዚህ አንድ ሰው እንዴት ነው ድሃ ሆኖ ባለበት ሁኔታ ሊመካ የሚችለው? ቃሉ የሚለው በከፍታው ይመካ። የመጀመሪያ ነገር መናገር የምፈልገው ነገር ይሄ ሰው ክርስቲያን ነው ወንድም ተብሎ ስለተጠቀሰ ይችም ሴት ክርስቲያን ናት። እህት ወንድምና እህት አሉበት እዚህ ውስጥ ብያለሁ። የመጀመሪያው ነገር ማየት ያለባቸው ነገር የተትረፈረፈ ገንዘብ ወይም ንብረት ስላላቸው አይደለም ወንድም ወይም እህት ወደ መሆን የመጡት። ማንም ሰው በገንዘቡ፣ በዘሩ፣ በብልጥግና ወይም በችሎታ ወደ ክርስትና እምነት አልተጠራም። ማንም ሰው በወንድነቱ፣ በሴትነቱ ወደ ክርስትና እምነት አልተጠራም። ድሃም ሰው ወደ ክርስቶስ እምነት ይጠራል፣ ሀብታምም ሰው ወደ ክርስቶስ እምነት ይጠራል። ስለዚህ ይሄ ሰው ከፍ ማለት ወደ ከፍታው ማሰብ ያለበት መመኪያው መሆን ያለበት ከምንም ነገር የተነሳ ሳይሆን ከክርስቶስ ኢየሱስ መልካምነትና ቸርነት የተነሳ ወደ እግዚአብሔር መንግስት ውስጥ በመጨመሩና የመጠሪያ ስሙ እከሌ ድሃው ማን ምን መባሉ ሳይሆን ወንድም መባሉ በመሆኑ ሊመካ ይገባዋል የሚለውን ሀሳብ ነው የሚያሳየው። ስለዚህ ድሃ ክርስቲያን አሁን ስሙ ክርስቲያን ወንድም ነው። የከበረ የወንድምነት የእህትነት ስም አለው። የገቢ ምንጭና መጠን ማነስና መብዛት ወንድም ከመሆኑ አይገድበውም። ድሃነቱ ወንድም ከመሆኑ አግደው ይሄንን ማሰብ በጣም ጥሩ ነው። የወንድምነቱ ምክንያት ቅድምም ብያለው ጌታ ኢየሱስ ክርስቶስ በቀራኔው መስቀል ላይ የኛን ኃጢአትና በደል የሱን ኃጢአትና በደል ተሸክሞ በፍቅሩ በርህራሄው በመስቀል ላይ መሞቱ ነው የወንድሙ የወንድምነት ምክንያቱ እንጂ ምድራዊ ነገር በማንጠልጠሉ ወይም በመኖሩ ወይም ባለመኖሩ ላይ የተመሰረተ አይደለም። ከዚህ የተነሳ እኔ በተደጋጋሚ በሬዲዮም ሳስተምር ለሰዎች የምናገረው ነገር የክርስትና እምነት የተንጠለጠለበት ምንም ነገር የለም። ዘር ላይ አልተንጠለጠለም፣ ንብረት ላይ አልተንጠለጠለም፣ ጾታ ላይ አልተንጠለጠለም፣ ወይም ደግሞ ውበት ላይ አልተንጠለጠለም፣ ችሎታ ላይ አልተንጠለጠለም እውቀት ላይ አልተንጠለጠለም። ክርስትና እምነት እኛ ባዶች፣ ደካሞች፣ ኃጢአተኞች ሆነን እያለ እግዚአብሔር በክርስቶስ በኩል በሰራው አስደናቂ ተአምራዊ የመስዋዕትነት ስራ የተጠራንበት እምነት ነው። ስለዚህ ክርስቲያን ሲሆን አንድ ሰው ምንም የሚያንጠለጥለው ነገር መኖር የለበትም ነው። ይሄ ሰው መመካት ያለበት በወንድምነቱ ነው። ሌሎች በጣም አስደናቂ አስደናቂ መመኪያዎች አሉት። ይሄ ሰው ይሄ ድሃው ወንድም ከፍ በማለቱ ይመካ ነው የሚለው ጌታ ኢየሱስ ክርስቶስ በዚህ ቃል ላይ። ከዚህ ከወንድምነቱ ባሻገር ይሄ ሰው የሚመካበት ሌሎች ብዙ ነገሮች አሉ። አንደኛ፣ በእርግጥ እዚህ ጋር ነገሮቹን ዘርዝሮ መጨረስ አይቻልም። የሚመካበትን ነገር ብያለሁ። ክርስቲያን ክርስቲያን በመሆኑ በጌታ በኢየሱስ ክርስቶስ የዘላለም መንግስት በመውሰዱ በመውረሱ አሁን እያንዳንዱ አማኝ ሰው አሁን ቢሞት እኛ የምንለውም የምናምነውም አሁን እኔ ብሞት በቀጥታ መንግስተ ሰማይ ነው የምገባው። ምክንያቱም በክርስቶስ ኢየሱስ ላይ ባለው እምነት እግዚአብሔር ለዘላለም ይቅር ብሎኛል። ወደ እግዚአብሔር መንግስት የምሻገርበት የእግዚአብሔር መንግስት ዜግነት ፓስፖርት አግኝቷል ማለት ነው፣ አንድ አማኝ ስለዚህ፣ ይሄ የመለኮት ቤተሰብ አባል የእግዚአብሔር ልጅ የኔ በአዲሱ ትርጉም ላይ የጉዲፈቻ ልጅ ብዬ ነው ያስቀመጥኩት። እኛ የእግዚአብሔር የህግ ልጆች ነን በክርስቶስ በኩል እዛ ደረጃ ላይ በመድረሱ መመካት አለበት። ታላቅ ወንድሙ ጌታ ኢየሱስ ክርስቶስ ንጉስ በመሆኑ፣ ጌታ ኢየሱስ ክርስቶስ ታላቅ ወንድማችን ነው። ጌታ ኢየሱስ ክርስቶስ እሱን በማመናችን እሱ የእግዚአብሔር ልጅ እኛም የእግዚአብሔር የህግ ልጆች ሆነን እኩል የእግዚአብሔር ልጆች ወደ መሆን መጥተናል። በእርግጥ እሱ አምላክ ነው፣ እኛ ሰዎች ነን። እኛ አምላኮች አንሆንም፣ ግን ጌታ ኢየሱስ ክርስቶስ ታላቅ ወንድማችን ነው። ዕብራውያን ምዕራፍ ሁለት ላይ እነዚህን በሱ ያመኑትን ሰሞች ወንድሞቼ ብሎ ሊጠራቸው አያፍርም ብሎ ይናገራል። እሱ አያፍርብንም፣ እኛ ደግሞ ላናሳፍረው በትክክለኛ እምነትና መንፈስ መመላለስ ይገባናል። ታላቅ ወንድማችን ጌታ ኢየሱስ ክርስቶስ መንግስት አለው። መንግስት አለው፣ እንደ አሜሪካ በራይተርስ የሚታመስ መንግስት አይደለም። የጌታ ኢየሱስ ክርስቶስ መንግስት እንደ እንግሊዝ ወይም እንደ ሌሎች አገሮች፣ ይሄ በሊበራሊዝም የተጥለቀለቀ እና በክህደት የተሞላ ሳይሆን ንጹህ፣ ቅዱስ፣ ክቡር፣ ዘላለማዊ መንግስት አለው። ስለዚህ ይህ ድሃው ወንድም በከፍታው ይመካ ሲል እንደዛ አይነት ደረጃ ላይ የመጣ ሰው መሆኑን በማሰብ ልቡ፣ አመለካከቱ፣ አስተሳሰቡ ተለውጦ የድህነት ፈተናን ወደ ታች ረግጦ በእግዚአብሔር ሰላም፣ በእግዚአብሔር እውነት አመለካከቱ በደስታ ውስጥ ሊገባ ይገባዋል ነው። ቅድም እዚህ ኮንቴክስቱ፣ አውዱ ላይ ቁጥር ሶስት ላይ ያለውን እንድታስቡ ያስፈልጋል። ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት የሚለው ይህንን ነው የሚያሳየው። ድሃው ወንድም የጌታ ኢየሱስ ክርስቶስን ክብር እና ያገኘውን ጥቅም፣ ያገኘውን ይቅርታ፣ ያገኘውን የመንግስተ ሰማይ ወራሽነት ሲያስብ ደስታ ሊኖረው ይገባል። ስለዚህ ክርስቲያን ወደ አስደናቂ እና ከየትኛውም ዘር ወደ ተሻለ ከየትኛውም ሀገር ወደ ተባረከ ማህበረሰብ ውስጥ የገባ በመሆኑ ደስ ሊለው ይገባል። እንደገና ሌላም ነጥብ አለኝ። ክርስቲያን እኛ በደንብ ነው የምናምነው፣ በመላእክት የሚጠበቅ ሰው ነው። እግዚአብሔር በብሉይ ኪዳን ላይ በሚፈሩት ሰዎች ዙሪያ መላእክቱን ልኮ በመላእክት ይጠብቃቸዋል ይላል። እግዚአብሔር የሚጠብቀው ሰው ነው። እዚህ አንደኛ ጴጥሮስ ምዕራፍ አንድ ላይም ብትመጡ እግዚአብሔር አምላክ ጌታ ኢየሱስ ክርስቶስ በመስቀል ሞቶ ከመነሳቱ የተነሳ የዘላለም መንግስት እንድትወርሱ እናንተ በእግዚአብሔር ኃይል ተጠብቃችኋል ብሎ ይናገራል። በእግዚአብሔር ኃይል የተጠበቅን ሰዎች ነን የሚል ሀሳብ አለው መጽሐፍ ቅዱስ። ስለዚህ ድሃው ክርስቲያን ማሰብና መመልከት ያለበት ይሄ በእግዚአብሔር ኃይል፣ በእግዚአብሔር መላእክት፣ በእግዚአብሔር አስደናቂ መለኮታዊ አሰራር የተጠበቀ ሰው መሆኑን በማሰብ እዚህ ከፍታ ላይ ያለ ከማንኛውም የተሻለ እንደሆነ ማሰብ አለበት። ምናልባት እኛ በጣም የተጠበቁ ሰዎች፣ ያልተጠበቁ ሰዎች የሚል ነገር በዚህ ዓለም ላይ ማሰብ እንችላለን። በቀደምለት ዜና ስሰማ አንዲት ሴትዮ ምናለች የየአገሩ ገቨርነሮች ገቨርነሮችን አንስታ እዚህ አለው ባለው ምስቅልቅል ውስጥ እነዚህ ሰዎች ምንም ጉዳያቸው አይደለም ሌላው ተራው ሰው ይቸገራል ይጨነቃል እነሱ አንድ ነገር ቢመጣ የግል ጀቶች ስላላቸው አስነስተው ወደሚፈልጉት ሀገር ሊሄዱ ይችላሉ ተራው ሰው ግን ይጎዳል እንጂ ብላ ስትናገር ነበር የክርስቲያን ጥበቃ ከዛ በላይ ነው እኛን የሚጠብቀን ማን ነው የሰማይና የምድር ጌታ ነው። እነዛ ሰዎች አለች፣ በበጀት መብረር ብቻ ሳይሆን እዚህ በጣም ሚስጥራዊ በሆነ ጥበቃም ይጠበቃል አለች። እና እኛ ግን ከሚስጥራዊ በላይ ሚስጥራዊ በሆነ ዘላለማዊ አምላክ እግዚአብሔር የምንጠበቅ ሰዎች መሆናችንን በማሰብ ምንም ማቴሪያል ነገር ባይኖረን እዛ ደረጃ እግዚአብሔር በመንፈስ ያከበረን ሰዎች እንደሆንም በማሰብ ደስ ሊለን እና ያንን ስናስብ የድህነትን ማጉረምረምና ምሬት ከእግራችን በታች ጥለን እንደ እግዚአብሔር ቃል እንመላለሳለን ማለት ነው ክርስቲያን እውነተኛ የማይጠፋ የማያልቅ የማይነጥፍ የዘላለም መመኪያ ያለው ሰው በመሆኑ የተዋረደው ወንድም ግን በከፍታው ይመካ ይሄ ለተዋረደው ወንድም ነው ለባለጠጋው የባለጠጋው ወንድም ወይም የባለጠጋው ክርስቲያን መመኪያ ሶስተኛው ነጥቤ ነው። ይህንን ደግሞ እንደሚከተለው እናያለን። ቅድም እንደተናገርኩት ይሄ ወንድም የሚለውና ይመካ የሚለው ሁለቱም ቃሎች ለተዋረደው ወንድም ለድሃው ወንድምና ለባለጠጋው ወንድም እኩል የሚያገለግሉ ናቸው። የባለጠጋው ወንድም መመኪያ ታዲያ ምንድን ነው? የባለጠጋው ወንድም መመኪያ ባለጠጋው ወንድም ልክ ድሃው ወንድም እንደሚፈተን ይፈተናል ብያችኋሉ የባለጠጋው ፈተና ደግሞ በጣም በጣም ከፍተኛ ፈተና ነው። ስለዚህ ባለጠጋው በተለያዩ ነገሮች ወደ አራት ነገሮች እዚህ ጋር ዘርዝር ያለው ሊመካ ይገባዋል። የመጀመሪያው ነገር ልክ እንደ ድሃው ሰው ወንድም በመባሉ ሊመካ ይገባዋል። ወንድም ነው ይሄ። ብልጥግና ወንድምነትን አልሰጠውም። የዘላለም ሕይወትን አልሰጠውም። ጌታ ኢየሱስ በመስቀል ላይ የሰራው ስራ ብቻ ነው ወንድም እንዲሆን ያደረገው። ስለዚህ በመዋረዱ ይመካ የሚለውን ስናስብ ክርስቲያን ወንድም በመሆኑ ልክ እንደ ድሃ ወንድም ያለምንም ልዩነት እኩል ክርስቲያን ነው። ስለዚህ በቤተ ክርስቲያን ውስጥ ስንመጣ አንዳንድ ድሮ ያየኋቸውና የታዘብኳቸው ነገሮች አሉ። አንዳንድ ሀብታም ሰዎችን እና ድሃ ሰዎችን በሚቀጥለው ምዕራፍ ላይ ያዕቆብ ተናግሮታል። አንዳንድ የቤተ ክርስቲያን አገልጋዮች ትሪት ያደርጉበት የነበረው ነገር ትዝ ይለኛል። ትክክል ያልሆነ ነገር ለድሃው ሲያሸረግዱ ሀብታሙን ግን ዞር ብለው ሲሄዱ አይቻቃሉ። ለሀብታሙ ሲያሸረግዱ ለድሃውን ዞር ብለው ሲሄዱ አይቻሉ። በቤተ ክርስቲያን ድሃም ሀብታምም ቆንጆም መልከጥፉም የተማረም ያልተማረም ቤተ ክርስቲያን ግቢ ውስጥ ከገቡ ሁሉም እኩል ናቸው ክርስቲያን እኩል ነው አማራ ኦሮሞ ምናምን የሚባል ነገር የለም ክርስትና ውስጥ ሰዎች የፈጠሯቸው ነገሮች ናቸው በክርስቶስ ኢየሱስ ሁላችን አንድ ነን። ስለዚህ ይሄ ሀብታሙ ሰውዬ ገና ክርስትናን ሲቀበል ወይም ደግሞ ክርስቲያን ነግዶ ወይም የተለያየ ነገር ሆኖለት ሀብታም ነው ቢሆን ክርስቲያኑ ወንድም በመሆኑ ይሄ ከሌላው ጋር እኩል አይነት ነገር ውስጥ በመሆኑ በዚህ ሊመካ ይገባል ሊመካ ይገባዋል የሚለው ነገር ነው የምናየው። በትህትና ነው ሀብታሞ ሎ ሳለ ከኛ ጋር እንደዚህ አይነት መቀመጫ ላይ ቁጭ በማለቱ ትሁት ሆኖ እዚህ በመቅረቡ ከሀብቱ የተነሳ ሳይሆን ከክርስቶስ የተነሳ እግዚአብሔር ምሕረት እንደሰጠው በማሰብ በእግዚአብሔር ቤት ሰው ሁሉ ከአንዱ ከጌታ ከኢየሱስ ፍቅር የተነሳ ቅድም ብያዋለው እኩል መሆናቸውን በማሰብ እግዚአብሔር በምሕረቱና በቸርነቱ በሰው መመካት ያለበት በምድራዊ ነገር ላይ ሳይሆን የህይወትን ትርጉምና የህይወትን ዓላማ በመገንዘቡ መሆኑን በማወቁ በዚህ በዚህ ሰዎች ሁሉ በብር በወርቅ ላይ ሲመኩ፣ እሱ ግን እውነትን በማወቁ ዝቅ ብሎ ይሄንም በመረዳቱ መመካት አለበት። ክብሬ ነው ታላቅነቴ ነው የሚለው ነገር ብሩ ወርቁ ቤቱ ንብረቱ ሳይሆን ክርስቶስን ማወቁ እንደሆነ ማወቅ አለበት። ይሄ ነው መመኪያው፣ ነው የእግዚአብሔር ቃል የሚለው። ቅድም ያነበብኩላችሁ ቃል መዝሙረ ዳዊት 49 አድሬስ ያደረጋቸው ሰዎች አሉ፣ የተናገራቸው ሰዎች አሉ፣ ትዝ ይላችኋል። ዝቅተኞችና ከፍተኞች፣ ባለጠጎችና ድሆች በአንድነት እና ወረድ ብሎ ሀብት ብልጥግና፣ ቁጥር ስድስት ላይ ነው በኃይላቸው የሚታመኑ በባለጠግነታቸው ብዛት የሚመኩ ወንድም ወንድሙን አያድንም፣ ሰውም አያድንም፣ ቤዛውም ቤዛውንም ለእግዚአብሔር አይሰጥም ብሎ ይናገራል። እና ቁጥር 11 ላይ ቤታቸው በልባቸው ቤታቸው ለዘላለም የሚኖር ማደሪያቸውም ለልጅ ልጅ የሚሆን ይመስላቸዋል። ሰዎች ግልክ አይደለም። እንደውም ክቡር የሆኑ ሰዎች እንደ እንስሶች መሰሉ ያለው እዚህ ጋር ነው። እና ሰው ይሄ ሀብታሙ ሰው በክርስቶስ የሆነው ሰው ምንም አይነት ሀብት ይኑረው ደስታው በመንፈስ ድሃ መሆኑ እዚ ጋ የተናገርኩት ነጥቢያ ነው። ምንም ሀብታም ቢሆን መጣጣር ያለበት በመንፈስ ድሃ መሆንን ለማግኘት ነው። ማለት እኔ ያለ ክርስቶስ እኔ ያለ እግዚአብሔር ይቅርታ፣ እኔ ያለ እግዚአብሔር ምሕረት ምንም አይደለሁም ወደሚል መረዳት ውስጥ መምጣት አለበት። ምክንያቱም ያለውን ነገር ሁሉ ደግሞ በሌላም መልኩ የሰጠው እግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ለሀብታም ክርስቲያን ትልቁ ክብሩ ትሁት ክርስቲያን መሆኑ ነው። ልክ እንደ ጌታ ኢየሱስ ጌታ ኢየሱስ ክርስቶስ እኔ በልቤ ትሁት በነፍሴም የዋህነኝና እንደኔ ሁኑ ነው ብሎ የተናገረው። ልክ እንደዚህ መሆኑ ትልቅ ትልቅ ብልጥግና እንደሆነ በዚህ በዝቅታው፣ በአመለካከቱ፣ በአስተያየቱ ሀብቱ እንዳለ ሆኖ በአመለካከቱና በአስተያየቱ ዝቅ ማለቱ በጣም አስፈላጊ ነው። ሶስተኛ እዚህ ጋር የተናገርኩት ነገር አለ። ይሄ ሰው በመርፌ ቀዳዳ ውስጥ አልፎ ማለት ቅድም ብያቸዋለሁ። ጌታ ኢየሱስ ለሀብታም ሰው ወደ መንግስተ ሰማይ ለመግባት ግመል በመርፌ ቀዳዳ ውስጥ እንደሚያልፍ ነው ብሎ ነው የተናገረው እና ይሄ ሰውዬ ክርስቲያን ሆኖ መገኘቱ በመርፌ ቀዳዳ ውስጥ አልፎ ወደ መንግስተ ሰማይ እንደ መግባት ስለሆነ ይህንን ያደረገለት የእግዚአብሔር ጸጋ በመሆኑ በዚያ ውስጥ አልፎ ከእግዚአብሔር ሕዝብ ጋር በመደባለቁ መደሰት እና መፍለቅለቅ፣ ደግሞም በዚህ መመካት አለበት። ሌላው የብልጥግና ምድራዊ ብልጥግና በአራተኛ ነጥቤ የምመጣበት ነው። አላፊ ጠፊ መሆኑንም በማሰብ መመካት አለበት። ማንም ሰው በምድር ላይ ያለውን ንብረት የጆሮ አንድ ጌጡን እንኳን ይዞ መሄድ ከሞተ በኋላ አይችልም። ስለዚህ የምድራዊ ብልጥግና አላፊ ጠፊ ጊዜያዊ መሆኑን በማሰብ መመካት አለበት። ያንን በአራተኛው ነጥቤ ላይ በትክክል እመጣበታለሁ። ስለዚህ መመኪያውና የደስታው ምንጭ ምድራዊ ነገር ሳይሆን ሰጪው እግዚአብሔር፣ መሐሪው እግዚአብሔር፣ ይቅር ባዩ እግዚአብሔር መሆኑን በማወቅ ወደዚህ ወደዚህ ከዛ ከሚመካበት ከምድራዊ ነገር ወደዚህ ዝቅ ወዳለው ነገር ግን በጣም ወደ ከበረው ሀሳብ መምጣቱ መመኪያው እንደሆነ ነው የእግዚአብሔር ቃል የሚናገረው። አሁን ባለንበት ዘመን ብዙ ሰዎች ባላቸው ማቴሪያል ቁሳቁስ የሚመኩበት ዘመን ነው። ድሮም ሆኗል። አሁን አሁንም እያለ ነው። ወደፊትም ይቀጥላል። እኔና እናንተ ግን ምድራዊ ነገራችን መመኪያችን ሳይሆን ምድራዊ ነገራችን ሳይሆን እግዚአብሔር እንዲሆን መመኪያችን የእግዚአብሔር ምሕረት ይቅርታ፣ ቸርነት፣ መንግስተ ሰማይ መግባታችን መመኪያችን እንዲሆን ማሰብና በዛ አመለካከትና አስተያየት ላይ መቆም መጽናት፣ መኖር እንደሚገባ ነው። አራተኛው ነጥቤ ብልጥግና በብልጥግና መመካት ከንቱ ነው የሚለውን ነገር ነው የማሳያችው። መቼም የያዕቆብን መልእክት ስትመለከቱ በመጀመሪያም ላይ ይህንም ብያለሁ መሰለኝ። የያዕቆብ መልእክት ምን ተብሎ ይታወቃል? የአዲስ ኪዳኑ መጽሐፈ ምሳሌ ተብሎ ይታወቃል። እና እያንዳንዱን ነገር ሲጽፍ በምሳሌ ነው የጻፈው። እና በጣም የሚገርም ነው። እኔ ይህንን የያዕቆብ መልእክት ማጥናት በብዙ መንገድ ጠቃሚ እንደሆነ ነው የማስበው። እና ቁጥር ዘጠኝ ላይ የተዋረደው ወንድም ግን በከፍታው ባለጠጋው በውርደቱ ይመካ ብሎ እንደ ሳር አበባ ያልፋልና ብልጥግናን ነው የሚናገረው። ፀሐይ ከትኩሳት ጋር ይወጣልና ሳርንም ያጠወልጋልና አበባውም ይረግፋልና የመልኩም ውበት ይጠፋልና እንዲሁ ደግሞ ባለጠጋው በመንገዱ ይዝላል። ታያላችሁ እንዴት ሎጂካል አድርጎ እንዳስቀመጠው ብልጥግና እንደ ሳር አበባ ያልፋል። እንዴት ያልፋል? ብልጥግና እንደ ሳር አበባ እንዴት ነው የሚያልፈው? ልክ ከተፈጥሮ ታሪክ ላይ አምጥቶ እንዴት እንደሚያልፍ ሲናገር ታያላችሁ። አራት ስቴፖች አሉት ፀሐይ ከትኩሳቱ ጋር ይወጣል። አንድ ሳርን ያጠወልጋል። ሁለት አበባው ይረግፋል። ሶስት የመልኩም ውበት ይጠፋል። ልክ ሳሩ በምድር ላይ ያለው ሳር ልክ እንደዚህ አንድ፣ ሁለት፣ ሶስት፣ አራት ደረጃዎች አልፎበት እንደሚጠፋ ብልጥግናም ልክ እንደዚሁ ይጠፋል። እናንተ ታውቃላችሁ አሁን ባለንበት በዚህ ዘመን ብዙ ሰዎች ብልጥግናችን እንዳለ ይቀጥላል ባሉበት ጊዜ ኮቪድ-19 መጥቶ የግለሰቦችን ብልጥግና ብቻ አይደለም የመንግስታትን ብልጥግና እንኳን ምን አድርጎታል? አንኮ ታክቶታል። አሜሪካ በብልጥግናዋ በጣም የምትመካ ሀገር ናት። ከየትኛውም አገር ይልቅ እኛ በጣም ሀብታሞች ነን የሚሉ ሰዎች ያሉባት ሀገር ናት እና በአንድ ጊዜ ተንኮታኮተ። ልክ እንደዚህ ነው ብልጥግና የሚሆነው እና በጣም ትልልቅ ባለጸጋ ሰዎች በምድር ላይ ነበሩ። እኛ በታሪክ አሁን እኛ ባለንበት ታሪክ ውስጥ መቼም እዚህ ማነው መሐመድ ጋዳፊ የሚባለው የሊቢያውን ፕሬዝዳንት ታውቃላችሁ? ሁላችሁም አፍሪካ ውስጥ የነበረ ሰው ነው። የአፍሪካ የአፍሪካ ዋና ከተማ ወይም መዲና የአፍሪካ አንድነት መዲና ትሪፖሊ የሊቢያ ከተማ እንድትሆን ያላደረገው ጥረት የለም እና ለዚህ ለመንግስታት ለአፍሪካ መንግስታት መሪዎች ጊዜ አንዳንድ ቡችላ ወርቅ ለእያንዳንዱ ሰው ሰጥቶ ትሪፖሊ ላይ የአፍሪካ መዲና ከተማ እንድትሆን እንዲወስኑለት ያላደረገው ጥረት የለም። ለሰዎች እስከዚህ ድረስ ገንዘብ የሚሰጡ ሰዎች ነበሩ። ግን የት ነው ያለው መሐመድ ጋዳፊ ሃብቱም ንብረቱም ምኑም ምኑም ባዶ ነው የሆነው። በብልጥግና የሚመኩ ሰዎች እንደዚህ ነው የሚሆኑት እና ብልጥግና የህይወት መመኪያ መሆን አይችልም። ከንቱ ነው ነው የሚለው ያዕቆብ፣ ከንቱ ነው። ልክ ፀሐይ ከትኩሳት ጋር ወጥቶ ሳሩን እንደሚያጠወልገው አበባው እንደሚረግፈው፣ የመልኩ ውበት አስጠል ሆኖ ወደ ሳት ውስጥ ጣሉ እንደሚባለው ብልጥግና እንደዚህ ነው ያልፋል። ይጠፋል። ድንገት አሁን በሰሞኑ ራየት ላይ ሱቆች፣ የጥቁሮች ሱቆች፣ የነጮች ሱቆች አንዳንድ የተከበሩ ሱቆች ተዘርፈዋል። ብልጥግና ልክ እንደዚህ ነው፣ ድንገት የሚጠፋ ነገር ነው። እኔ አሁን ባለጠጎች ብትሆኑ ያስፈራችኋል ማለት አይደለም። አሁን ሀሳቡ በሙሉ የመጣው ባለጠጎች ብትሆኑ፣ ብልጥግና ዘላለማዊ ሕይወት ሰጪ አይደለም የሰው ህይወት አለ ጌታ ኢየሱስ በብልጥግናውና በገንዘቡ ላይ አይደለም የተመሰረተው። ባለጠጎች ብንሆን አዎ ብልጥግናችንን በአግባቡ እንደሚገባ ልንይዘው ይገባል በመጠን በመኖር። ግን ብልጥግናው ላይ ልባችን፣ ሀሳባችን፣ ሁሉ ነገራችን ካተኮረ ብልጥግናው ይጠፋል መመኪያችን በሙሉ ባዶ ይሆናል። እንዳውም መዝሙር 49 ቅድም ያነበብኩት ቤታቸው፣ ብልጥግናቸው፣ ገንዘባቸው ያከማቹት ለሌላ ሰው ይሆናል ብሎ ነው የሚናገረው መጽሐፈ ምሳሌ ይህንን በግልጥ በግልጥ ተናግሮት ያውቃል። እና ይህንን የብልጥግናን መጥፋት ከተናገረ በኋላ የዘላለም ህይወት ዋስትና ሊሆን እንደማይችል፣ የምድር ህይወት ዋስትና ሊሆን እንደማይችል ካሳየ በኋላ ባለጠጋው ራሱ ምን ይሆናል ያለው ምሳሌውን አስቀምጦ እንዲሁ ደግሞ ባለጠጋው በመንገዱ ይዝላል ብሎ ነው የተናገረው። ባለጠጋውም ላይ የሚያመጣው ውጤት አለ። ባለጠጋው በመንገዱ ይዝላል ምን ማለት ነው? ባለጠጋው በብልጥግናው ላይ ባለው የህይወት ትኩረት ባዶነት፣ ዘላለማዊ ዋጋ እንደሌለው በማወቅ ምድራዊ ጭንቀት፣ ምድራዊ ስጋት ያጋጥመዋል ነው እኔ የመጀመሪያ ልጃችንን የወለድነው ጌዶ የሚባል ከተማ ነው። እና እዚህ ወለጋ መስመር ነው። ሀሌን የወለድ ነው። እና ሀሌን የወለድንበት ሀገር ሁል ጊዜ ትዝ የሚለኝ ነገር ምንድን ነው? ተከራይተን የምንኖርበት ቤት ሱቆች መደዳ ነው። በዚህ ጋ ሱቅ አለ፣ በማካከሉ መንገድ አለ፣ በዚህ ጋ ሱቅ አለ። እና ከሱቆች ጀርባ ነው ቤታችን የነበረው። እና ሁል ጊዜ ሌሊት ሌሊት ከዘጠኝ ሰዓት ከምሽቱ ዘጠኝ ሰዓት ስምንት ተኩል አንዳንዴ ዘጠኝ ሰዓት አንድ አንድ ድምጽ እሰማሉ። ያ ድምጽ ይቀሰቅሰኛል። ያ ድምጽ ምንድን ነው የሚለው ማነህ ቁም የሚል ድምጽ ነው እና በጣም በተደጋጋሚ የሚቀሰቅስ ድምጽ ስለሆነ በጣም ጮሆ ለመሆኑ፣ ሌሊት እዚህ ጋር ማነህ ቁም የሚለው ማን ነው ብዬ ጠየቅኩኝ፣ እንደው ለማወቅ ፈልጌ ከዛ በኋላ ሰዎች ምንድን ያሉኝ ከባለሱቆቹ መካከል ባለሱቆቹ እኮ ዘበኞች አሏቸው። ከባለሱቆቹ መካከል አንዳንዶቹ እረፍት ስለሌላቸው የተዘረፈ ስለሚመስላቸው ሌሊት መጥተው ማነቁም ይላሉ። ይህ ነገሩ ሁሉ አየሩ ሁሉ የሚሄድ ሰው ይመስላቸዋል፣ ሌባ ይመስላቸዋል ብለው ነው ያሉኝ። እና ምን ልላችሁ ነው መሰላችሁ ባለጠጋው ሰው ሌሊት እንኳን እንቅልፍ የለውም የሚጠፋውን ነገር አንድ ነገር አደጋ መጥቶ ያጠፈዋል ብሎ በማሰብ ልክ ጌታ ኢየሱስ ክርስቶስ የሰው ልብ ያለው በመዝገቡ ላይ ነው በንብረቱ ላይ ነው ብሎ እንደተናገረ ባለጠጋው እንደዚህ አይነት ህይወት ውስጥ በመግባት ራሱ በመንገዱ በህይወቱ ይዝላል። በንብረቱና በብልጥግናው ከመርካት ይልቅ ዝለት፣ ከንቱነት እና ተስፋ መቁረጥ እና ባዶነት ባዶነት የሚሰማው ሰው ሆኖ እንደሚገኝ ነው የምንመለከተው። ጌታ ኢየሱስ ክርስቶስ ይህም በተመለከተ ሉቃስ 12 ቁጥር 20 ላይ አንድ ሰውዬን አንስቶ አንድ ሀብታም ሰው ነበረ፣ እርሻው በጣም ፍሬያማ ሆነችለት። ከዛ በኋላ እንደዚህ ብሎ አሰበ ይላል። ይሄ እርሻዬ በጣም ብዙ ፍሬ ስላለው ጎተራዬን አፍርሼ ሌላ ጎተራ አገነባለሁ። ከዛ በኋላ ቁጭ ብዬ ነፍሴ ብይ፣ ጠጪ፣ እረፊ፣ ለብዙ ዘመን የሚሆን ሀብታለሽ ብሎ አለ ይልና ልክ በዛን ሌሊት እግዚአብሔር መጥቶ፣ አንተ ሰነፍ፣ እግዚአብሔርን ስላላከበርክ፣ እግዚአብሔርን ስላላሰብክ፣ በብልጥግና ዛሬ ማታ ነፍስህን ካንተ ይወስዷታል፣ ይሄ አከማቸው ሁሉ ለማን ይሆናል ብሎ እንዳለው ጌታ ኢየሱስ ክርስቶስ ተናገረ። ብልጥግናቸው ላይ የሚመኩ ግን ነፍሳቸውን ያከሰሩ በጣም ብዙ ሰዎች አሉ። ሉቃስ 16 ቁጥር 9 ብልጥግና ከሞት እንደማያድን አላዛርንና ባለጸጋውን ሰውዬ አነጻዝሮ፣ ባለጸጋው ሰውዬ ሞተ፣ ደግሞ አላዛር ሞተ፣ ደግሞ ባለጸጋውም ሰውዬ ሞተ፣ ድሃው ሰውዬ ሞተ፣ ባለጸጋውም ሰውዬ ሞተ፣ ድሃው ሰውዬ ወደ አብርሃም እቅፍ ሄደ፣ የዳነ ስለነበረ ነው። ድህነት አያድንም። ድህነት የመዳኛ መንገድ አይደለም። ያንን የሚሉ ሰዎች አሉ፣ ውሸት ነው ይሄ። ግን የዳነ ሰው ስለነበረ ወደ አብርሃም እቅፍ በመላክ ተሄደ። ያ ሀብታሙ ሰውዬ ደግሞ ተቀበረ። ብልጥግና ከሰው ልዩ፣ በናቹራል በተፈጥሮ ከሰው ልዩ ሊያደርገን የሚችል ነገር አይደለም። ስለዚህ በብልጥግና ላይ መመካት ከንቱ ነው። አምስተኛ ነጥቤ ከክፍሉ ምን እንማራለን የሚለውን ጥቂት ነገር እናገርበትና ደመድማለሁ። ምንድን ነው የምንማረው መሰላችሁ? ያዕቆብ እዚህ የሚያስተምረን ብልጥግናም ሆነ ድህነት በዓለም ላይ ያሉ የሰዎች ሁኔታ ነው። የሰዎች ያሉበት ሁኔታ ነው። ከዛ ውጪ የሆነ ነገር አይደለም። የሕይወታችን ያጋጠመን ሁኔታ ነው። የሆንበት ሁኔታ ነው። በዚህ ዓለም ውስጥ ያሉና በዓለም ውስጥ እግዚአብሔር ለሰዎች አንዱ ሌላውን እንዲያገለግሉበት የሰጣቸው ነገር ነው። ድሃዎች በእግዚአብሔር ከፍታቸው በመመካት ለሰዎች ለሀብታሞችም ለሌሎችም መጸለይ አለባቸው። ሀብታሞች ደግሞ እግዚአብሔር በሰጣቸው ብልጥግና ሌሎችን ድሃዎችን ለመርዳት እጃቸውን መዘርጋት ርኅራሄና የእግዚአብሔር ደግነትን ማሳየት አለባቸው። ብልጥግና ቅድም እንዳልኩት አልተነቀፈም። ነገር ግን የመመኪያ ምክንያት መሆን የለበትም። ይህንም ማሰብ አለብን። ብልጥግና አልተነቀፈም። የመመኪያ የህይወት መታመኛ ምክንያት እና ጣዖት መሆን የለበትም። ብልጥግና እና ድህነትም አላፊና ጠፊዎች ናቸው። ማንም ብልጥግናውን ይዞ ለዘላለም አይኖርም። ማንም ድህነቱንም ይዞ ለዘላለም አይኖርም። ድሃው መንግስተ ሰማይ ይገባል። ሀብታሙም እውነተኛ ማኝ ከሆነ እዚህ ምድር የሚቀረው ቀርቶ እሱ መንግስተ ሰማይ ይገባል። ስለዚህ ሁለቱም ዘላለማዊዎች አይደሉም እና ብልጽግናም ሀብታምም ማየት ያለባቸው ነገር ከዚህ ክፍል ውስጥ የህይወት ትርጉምና የህይወት አላማ ገብቷቸው ህይወታችንን ድሃዎችን ብንሆን እንደ እግዚአብሔር ቃል በቅድስና በንጽህና፣ በጽድቅ ሀብታሞችም ብንሆን እንደ እግዚአብሔር ቃል በቅድስና በጽድቅ፣ በንጽህና እንድንኖር በእግዚአብሔር በአምላካችን ፊት በጌታ በመንፈስ ቅዱስ ኃይል ህይወታችንን እግዚአብሔር እንዲመራልን መጸለይ አለብን። እነዚህ እነዚህ ነገሮች ከክፍሉ እንማራለን። መቼም አስደናቂ ክፍል ነው። እንደገና እንደገና ደግማችሁ እንድታነቡትና እንድትበረቱበት በህይወታችሁ ያስፈልጋል። ስለዚህ ድሃው ወንድም ከፍ በማለቱ ባለጠጋው ደግሞ ከብልጥግና ሐሳብና አመለካከት አይዲዮሎጂ ወርዶ ዝቅ ብሎ ከእግዚአብሔር ሕዝብ ጋር እኩል በመሆኑ እና የመንግስተ ሰማይ ወራሽ ለመሆን የቻለው በእግዚአብሔር ምሕረትና ጸጋ መሆኑን በማየት ብልጥግናውን ለእግዚአብሔር ክብር ለመጠቀም ማሰቡ ከፍ ማለትና በጣም አስደናቂ መሆኑን እንድናስብ ነው። እግዚአብሔር ስለ ቃሉ የተመሰገነ ይሁን።